ቆይታ አዲስ ከተመሰረተው የኦሮሞ ዴሞክራሲያዊ ግንባር ሊቀመንበር አቶ ሌንጮ ለታና ከኦሮሞ ነጻነት ግንባር አንደኛው አንጃ ቃል አቀባይ አቶ ቦሩ በረቃ ጋር ይሆናል። አሁን እንዳስተዋወቅ ነው፣ ቀጣዩ ሳምንታዊ ፕሮግራም ዲሞክራሲ በተግባር እንግዶቹን በአንድ ላይ አቅርበን ለማወያየት ያደረግነው ሙከራ በአንደኛው ወገን ተቀባይነት ስላላገኘ ያነጋገርናቸው በተናጠል ነው። ሁለቱንም ያወያየው ታዲያ የፕሮግራሙ አዘጋጅና አቅራቢ ሰለሞን ክፍሌ ነው። ወደ ዝግጅቱ አቶ ሌንጮ ለታን እናስቀድም። የኦሮሞ ሕዝብ የራሱን ዕድል በራሱ ለመወሰን የሚያደርገውን ትግል በማስፋት ለሁሉም ሕዝቦች ፍትሕ ነጻነትና የዲሞክራሲ መብቶች መከበር መታገል የሚያስችለው እንዲሆን አድርገን የመተርጎም አዲስ አቋም ወስደናል ብላችኋል በማኒፌስቶችሁ ላይ። እስቲ አብራሩት አቶ ሌንጮ። ኢትዮጵያ በዛሬዋ መልክ ከተዋቀረች ጊዜ ጀምሮ የኦሮሞ ህዝብ ጨምሮ ዜግነት መብት አልተከበረም። የዜግነት መብቶች ህዝቦች የሚከበሩበት ሁኔታ ከተፈጠረ ህዝቦች በሰላም ተባበር በመከባበር አብረው ሊኖሩ ይችላሉ። ይሄን የሚያስችል አቋም ነው የወሰን ነው። አሁን እንደ አንዱ ቀዳሚ የኦሮሞ ነጻነት ግንባር ኦነግ መስራች፣ እስካሁን ስታራምዱ የቆያችሁት ግን የራስን እድል በራስ የመወሰን መብት እስከ መገንጠል የሚል ነበር። እና አዲሱ ድርጅታችሁ ከዚያ በምን ይለያል? ማለት እኛ የመገንጠል አለመገንጠል ጥያቄ ሳይሆን ኦሮሞ ህዝብ ራሱን የማስተዳደር ነጻ የሆነ መንግስት የማቋቋም አቋም ነበር የወሰድነው። ያ በጣም አስቸጋሪ በሆነ ሁኔታ ስር ነው የተወሰደ ያ አቋም። አንደኛ ነገር ኦሮሞ መሆኖ ኢትዮጵያዊ መሆን የማይቻልበት ሁኔታ ነበር ያደግነበት እኛ እና ያንን ከመሰረቱ ለመቀየር በኦሮሞ ህዝብ መብት ላይ ማተኮር በጣም አስፈላጊ ነበር። አሁን በዛሬው ዕለት ኦሮሞ መሆን እና ኢትዮጵያዊ መሆን ያን ጊዜ ተቃራኒ እንደነበረ ሆኖ ስላልቆየ የሚቀጥለው እርምጃ ሁሉንም በሰላም አንድ ላይ የሚያኖር አቋም መውሰድ ነው። ያ ትክክል አልነበረም ማለታችን አይደለም። አዲሱ አቋማችን ይሻላል ነው እንጂ ያ ስህተት ነው ማለታችን አይደለም። አቶ ለንጮ ምናልባት እንደገና ያብራሩልኛል እርስዎ። የ1991ን የኢትዮጵያ ሽግግር ቻርተር ካረቀቁ ሰዎች አንዱ ነውት አሁን ነበርኩ። የወቅቱ ሕገ መንግስት መሰረት ያደረገውም ይህንኑ ቻርተር መሆኑ ይገለጻል። እና በሕገ መንግስቱ ውስጥ አንቀጽ 39 የብሔረሰቦችን የራስን ዕድል በራስ የመወሰን መብት እስከ መገንጠል ያረጋግጣል። አሁን ድርጅቶ ይህን ህግ አይቀበልም ማለት ነው? አንደኛ ነገር ስለ ሕገ መንግስቱ እናውራ። እ ህገ መንግስት የሚባለው ቃል በኢትዮጵያ ታሪክ በእንግሊዝኛ ኮንስቲቱሽን ለምንለው ትርጓሜ ተደርጎ ተወስዷል። እኛ ይሄ አተረጓገም ትክክል አይደለም ነው የምንለው። ኢትዮጵያ እስከ ዛሬ ኮንስቲቱሽን ኖሯት አታቅም። ይሄ ሁልጊዜ በአንድ ቡድን የተጻፈ ህገ መንግስት የሚባል ነገር ህዝብን የሚያስተዳድሩበት እነሱ የማይተዳደሩበት ህዝብን የሚገዙበት እነሱ የማይገዙለት ወረቀት እየተጻፈ ያ መንግስት ሲገረሰስ ያ ወረቀት አብሮ እየተወረወረ የደረስንበት ሁኔታ ነው። እና ህግ እውነተኛ ኮንስቲቱሽን ኢትዮጵያ ሊኖራት የሚችል ከማንኛውም ገዢ መደብ ለየት ያለ ሁላችንም የምንገዛለት ስርዓት፣ በሁላችንም ስምምነት ላይ የተመሰረተ ስርዓት ይሄ ሲፈጠር ነው። ይሄ እስከዛሬ አልተፈጠረ። አሁን ያለ ህገ መንግስት ወያኔ ከስልጣን ከተገረሰሰ በኋላ የሚቆይ አይመስለኝም ለምን በእነሱ ተለክቶ ተዘጋጅቶ የወጣ ህዝብን የሚያስተዳድሩበት እንጂ እነሱ የማይገዙለት ወረቀት ነው እና ይሄ መገንጠል አለመገንጠል እዛ ውስጥ ያለው ጥያቄ የእኔን አቋም ብትጠይቀኝ ህዝቦች መብታቸው ከተከበረ የመገንጠልን ጥያቄ ያነሱ ህይወታቸው ግን አደጋ ላይ ከተጣለ የመገንጠልን ጥያቄ ያነሳሉ ማለት ምን ማለት ነው አንድን ሰው መግደል ወንጀል ነው። ህዝቦችን ብሔሮችን መግደልም እንደዚሁ እንዲያውም የባሰ ወንጀል ነው። ማንኛውም አገር አናሳ የሆነ ብሔርን በማጥፋት ለመኖር ማቀድ የለበትም። ከዚህ አቋም ስንነሳ ከሁሉ በላይ ከፍተኛ አስተያየት ማግኘት ያለበት የሕዝቦች መኖር ነው። አንድ የመጨረሻ ጥያቄ ላንሳ። አሁን ባለው ሁኔታ ይህን የእናንተን ዓላማ ሀገር ውስጥ እንዴት ተግባራዊ ማድረግ ይቻላል? ዛሬ ሀገር ውስጥ ያሉ የተቃዋሚ ፓርቲዎች በሰላማዊ መንገድ ፈጽሞ መንቀሳቀስ እንዳልቻሉ ነው በየጊዜው የሚያስረዱት፣ እና ትክክል ነው። እኛ ወያኔ በሚገዛበት ስርአት ውስጥ ተንቀሳቅሶ ምንም ጥቅም ማግኘት እንደማይቻል በፈረንጅ ዘጠና ሁለት የወረዳና የመንደር ምርጫ በተካሄደ ጊዜ ነው የደመደም ነው። ያንን ከዛ እየባሰ መጣ እንጂ እየተሻሻለ ያልመጣ። እኛ አንደኛ ነገር ይሄ አሁን ያረቀቅነው ፕሮግራም ብዙ ብሔሮች ተወካዮች ጋር ስትሬቴጂያዊ የሆነ አቋም፣ ትስስር፣ ህብረት እንዲኖረን ያደርጋል። ከነዚህ ጋር በመተባበር በየተቻለው መንገድ ፕሬሽር በመፍጠር ለውጥ ተገኝቶ በዚያ ውስጥ መስራት እንድንችል እንዲያስችለን ለመታገል ነው። በሆነ መንገድ በሁሉም መንገድ። ይህም ብቻችንን እኛ የምነድፈው አይደለም። ከተባባሪዎቻችን ጋር አንድ ላይ ሆነን ነው የምንሰራው። በሁሉም መንገድ ስትሉ መሳሪያንም ያካትታል? አሁን እኔ ኦስሎ ኖርዌይ ነው የምኖረው። አንድም ሠራዊት የለኝም። አቶ ሌንጮለታ የኦሮሞ ዴሞክራሲያዊ ግንባር ኦዴግ ሊቀመንበር፣ ለጊዜው በድጋሚ አመሰግናለሁ። ኦኬ ወደ ቀጣዩ እንግዳችን ልለፍ። ዛሬም ነገም አገራችን ኦሮሚያ፣ ሕዝባችን ኦሮሞ፣ ዓላማችን ነጻነት ነው የሚለውና መገንጠልን የሚደግፈው የኦነግ አንደኛው አንጃ ቃል አቀባይ አቶ ቦሩ በራቃ ናቸው። አቶ ቦሩ ለትብብሮ በቅድሚያ ላመስግንና እስቲ የየትኛው ኦነግ ቃል አቀባይ እንደሆኑ ይግለጹልኝ። በማን የሚመራው ነው የእርሶ ድርጅት? መልካም አቶ ሰለሞን፣ በቅድሚያ ለግብዣው እናመሰግናለን። አሁን ኦነግ የትኛው ኦነግ ነው የሚለው ጥያቄ በአሁኑ ሰዓት መልስ ያገኘ ነው የሚመስለው እና መልስም አግኝተዋል። የኦሮሞ ነጻነት ግንባር በአቶ ዳውድ ኢፍሳ የሚመራው እና ቀደም ሲል ሌላ የኦነግ አካል የነበረው በአቶ ዱጋሳ በከኮ የሚመራው የኦነግ አካል አንድ ላይ የመምጣቱን ጎዳና የተያያዙት በመሆናቸው እንደ አንድ ድርጅት ሆነው ነው የሚታዩት። ሌላ በኦነግ ስም ራሱን የሚገልጽ አካል ግን በአሁኑ ሰዓት የለም ማለት ይቻላል። አሁን ከሁለት ቀናት በፊት ያወጣችሁትን መግለጫ አግኝቻለሁ። ከኦሮሞ የሚጠበቀው ኃይሉን አስተባብሮ ጨቋኞችን መታገል እንጂ ለእነርሱ ተንበርክኮ መለማመጥ አይደለም ትላላችሁ። አንደኛ በየትኛው የኦሮሞ ድርጅት ላይ እያነጣጠረ ነው ይህ ገለጻችሁ? ሁለተኛ በራሱ በኦነግ መካከል የተለያዩ አንጃዎች እየተፈጠሩ እያሉ ስለ ተባብሮ መታገል ጥያቄ ታቀርባላችሁ። መግለጫችሁና ያለው እውነታ እርስ በርሱ አይጋጭም? ይላሉ አቶ በሩ ያልነው ነገር በጣም ግልጽ ነው። ምክንያቱም የኦሮሞ ሕዝብ እንግዲህ ላለፉት ከመቶ ዓመት በላይ በጭቆና ቀንበር ስር ነው የሚገኘው። የተለያዩ የፖለቲካ ኃይሎች በኢትዮጵያ የፖለቲካ ስልጣን ላይ ሲፈራረቁ ቆይተዋል። አንዳቸውም ለኦሮሞ ሕዝብ ያመጡት ለውጥ የለም እና ትግላችን አሁንም እንደቀጠለ ነው እና በዚህ ትግል ውስጥ ደግሞ ያው የራስን ኃይል አስተባብሮ መታገል የራስ መስዋዕትነት ከፍሎ የሚፈለገውን ድል ለመጨበጥ ከመታገል በስተቀር በምንም መልኩ መለማመጥ አያስፈልግም ነው። ገዢዎች ልምምጥን አይፈልጉም። የድሮም ሆነ የአሁኑ ገዢዎች በትግል ካልሆነ የተነጠቅነውን ነጻነት አይሰጡንም፣ አይመልሱንም። ነጻነት የሚገኘው በራሳችን ትግል ነው ነው የምንለው። ይሄም የሚያነጣጥረው በማንም ላይ ሳይሆን ባለው የገዢ መንግስት ላይ ነው። አሁን በቅርቡ የተቋቋመው አዲስ ድርጅት በኦሮሞ ስም ማለት ነው ቀደም ሲል የሚታወቀውን የኦነግ የትግል አላማና ስልት ቀይሮ በሌላ መልኩ መመስረቱን ገልጿል። የዚህ ድርጅት አካሄድ የኦሮሞን ሕዝብ ነፃ አያወጣውም የሚል አቋም ነው ያለ ነው። ኦነግ በተከተለው መንገድ ካልሆነ አሁን የተባለው ነገር ከመለማመጥ የተለየ ሆኖ አይታየንም፣ በእኛ በኩል። ዛሬ ኢትዮጵያ ውስጥ ጭቆና ይካሄዳል የምትሉት በኦሮሞ ብሔረሰብ ላይ ብቻ ነው ብላችሁ ታምናላችሁ? መግለጫው በአብዛኛው ያተኮረበት በመሆኑ ነው፣ ይህን የማነሳው አቶ ቦሩ። አዎ የኦሮሞ ነጻነት ግንባር በኦሮሞ ህዝብ ስም የተመሰረተ ድርጅት ስለሆነ እኛ መናገር ያለብን በህዝባችን ጉዳይ ነው። በኦሮሞ ህዝብ ስም ነው መናገር ያለብን እንጂ ጭቆናው በኦሮሞ ህዝብ ላይ ብቻ የተንሰራፋ ነው የሚል አቋም የለንም። ከአሁን በፊትም በተደጋጋሚ ስንገልጽ ቆይተናል። ከዚህም የተነሳ ከተለያዩ የፖለቲካ ሀይሎች ጋር በመተባበር በተለያዩ ጊዜያት የትግል እንቅስቃሴዎችን ስናደርግ ቆይተናል። ነገር ግን ኦነግ የኦሮሞ ነጻነት ግንባር የሚል ስም ይዞ በኦሮሞ ህዝብ የተደራጀ ድርጅት እንደመሆኑ መጠን በብዛት ያወጣናቸው መግለጫዎችም ሆነ የምናወጣቸው በኦሮሞ ህዝብ ስም የሚወጡ መሆናቸው አያጠያይቅም። እና ምንድን ነው ይላሉ፣ በአጠቃላይ አሉ ለምትሏቸው የኢትዮጵያ ችግሮች መፍትሄው፣ መፍትሄው ያው ትግል ነው ፍትሐዊ ትግል ማካሄድ ነው። ማንም ህዝብ ወይም ማንም ኃይል ከቆመለት ብሔር ውጪ ሄዶ ሌላውን የመጉዳት አባዜ እስካልተጠናወተው ድረስ ፍትሐዊ ትግሎች ተባብረው ፍትሐዊ ያለሆነውን ገዢ ስርዓት ለማስወገድ መብትም አቅሙም ሊኖራቸው ይችላል ነው የምንለው። የኦሮሞ ነጻነት ግንባር ነጻነትን ነው የሚጠይቀው። ኢንዲፔንደንስ ነው የሚጠይቀው። ለምንድን ነው እስካሁን ድረስ የመጣንበት መንገድ ሁሉ ከአሁን በፊት በዚሁ ሚዲያ ላይ በገለጽኩት መሰረት የኦሮሞን ህዝብ ተስፋ የሚያሳዩት ሁኔታዎች ምንም ነገር አይታዩም። አሁን ስልጣን ላይ ያለው ስርዓትም ሆነ ትናንትና የነበሩት የኦሮሞ ህዝብ ምንም ያህል ቢበዛ ምንም ያህል ቢማር ቢደራጅ የፖለቲካ ስልጣን የመያዝ አቅም የለውም ብለው ራሳቸውን ያሳመኑ ነው የሚመስለው። እና የኦሮሞ ህዝብ ኃይሉን ቁጥሩን ወደ ኃይል መቀየር አለበት። እንደዚህ ስንል ለሌሎች ብሔሮች፣ ለሌሎች ህዝቦች ምንም ትኩረት የለንም። እኛ ከደላን ሌላው የራሱ ጉዳይ፣ እኛ መጣመታችንን ከጨበጥን ሌላው ገደል ግባ የሚል አቋም የለንም። ብዙ ጊዜ ግን የሚነሳ አንድ ነገር አለ። ተጋብተን ተዋልደን እናልና ከአሁን በኋላ የኢትዮጵያ አንድነት እንጂ በብሔር ማሰብ ኋላ ቀርነት ነው የሚባል ነገር አለ። ይህን ነገር አንቀበልም። መጋባትና መዋለድ የተፈጥሮ ህግ ነው። ተጋብተን ተዋልደን የሚለው ቋንቋ የብሔር ማንነትን ልጋረድ የሚችል አቅም የለውም ብለን ነው የምናስበው። እነዚህም የተፈጥሮ ህጎች ሳንጻረር የብሔራችን ነጻነት መታገል የተፈጥሮ መብታችን መሆኑን አስረግጬ መናገር ፈልጋለሁ። አቶ ቦሩ በራቃን የኦነግ ቃል አቀባይ፣ ለጊዜው በጣም አመሰግናለሁ። እኔም በጣም አመሰግናለሁ አቶ